ማህደረ ዜና ሩሲያ የምድር የህብስና የባህር ኃይል እጅግ የተራቀቁ ዘመናዊ የጦር መሳሪያዎቿንና የስፔስ ሳተላይት ቴክኖሎጂዋን ጭምር ተጠቅማ ባለፈው የካቲት 17 2014 ዓ ም በዩክሬን ላይ የከፈተችው አስፈሪ ጦርነት 68ኛ ቀኑን ቢያስቆጥርም ቁልፍ ስትራቴጂካዊ አካባቢዎችን እና ወታደራዊ ተቋማትን ለመቆጣጠር የጀመረችው ግስጋሴ እንደ አጀማመሯ የተፋጠነ ሳይሆን ብዙ የህይወት ዋጋ የሚያስከፍልና መሰናክል የበዛበት እየሆነባት ነው። እንደ ዩክሬን የመከላከያ ሚኒስቴር መግለጫ ከሆነ እስካሁን ለዘጠነኛ ሳምንት በዘለቀ ውጊያ ሩሲያ ከስድስት የማያንሱ የጦር ጄኔራሎቿን ከ16 በላይ ከፍተኛ አዋጊ የጦር መኮንኖቿንና ከ16 ሺህ በላይ ወታደሮቿን በምድርና በአየር ጥቃት አታለች። ሩሲያን በአጸፋው ከ አራት ሺህ የሚልቁ የዩክሬን ተዋጊዎች ተሰውተዋል ባይነች። ይህ የከፍተኛ የጦር አመራሮች ግድያ ደግሞ በሁለተኛው የዓለም ጦርነት ለተገኘው ድል የአንበሳው ድርሻ አለው የሚባልለት ጠንካራው የሶቪየት ህብረት ቀዩ ጦር ከደረሰበት ኪሳራ በእጅጉ የላቀ ነው ይላሉ የፖለቲካ ተንታኞች። ከቀናት በፊት በተለያዩ የመገናኛ ብዙሀንና በስካይ ኒውስ ቴሌቪዥን ለቃለ መጠይቅ በእንግድነት የተጋበዙት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በደቡባዊ ምስራቅ ዩክሬን እንደ ማሪዮፖልና ከአራት በላይ ነዋሪዎች በሩሲያ ጦር ተገለዋል በተባለው የቡቻ ከተሞች በሰላማዊ ዜጎችና በሲቪል ተቋማት ላይ የተፈጸሙ ጥቃቶችም ከባድ ውግዘትና ነቀፌታን ቀስቅሰዋል። የክሬምሊን አስተዳደር ለዚህ ምን መልሳለሁ ተብሎ በቀጥታ ለቀረበላቸው ጥያቄ ሰላምና ሕግ ማስከበር ባሉት ዘመቻ ሩሲያ ድል እየቀናት መሆኑን በመግለጽ በተለይም ከሩሲያ ወታደሮች ሞት ጋር በተያያዘ የሚነሳው ጥያቄ እውነትም ግነትም እንዳለው አልሸሸጉም። ዊቭ ሲግኒፍክንት ሎስስ ኦፍ ትሩፕስ ንጅ ትጀዲ ፎራስ በእርግጥ ከፍተኛ ቁጥር ያለው ወታደር ተሰውቶብናል። ይህ ለእኛ እጅግ አሳዛኝ ክስተት ነው። አሁንም የሰላም እድል አለ ብለን እናምናለን። በመሆኑም ችግሩን ዘላቂ መፍትሄ በሚያስገኝ መልኩ በድርድር ለመቋጨት የጀመርነውን ጥረት እንቀጥላለን። ከማሪውፖልና ሌሎችም ከተሞች ጥቃት ጋር በተያያዘ ለሚነሱ ትችቶች የዩክሬን ተዋጊ ኃይላት ነዋሪውን ሕዝብ የጦር ከለላ አድርገው ትርፍ ለማግኘት የሚፈጽሙት ተግባር ለመሆኑ በግልጽ ሊሰመርበት ይገባል። በነገራችን ላይ የራስ ገዛ አስተዳደር ጥያቄ ያነሱ የዶኔትስክ ሕዝቦች ከስምንት ዓመታት በላይ በዚችው በማሪዎፖል ከተማ በዩክሬን የጸጥታ ኃይላት አፈና አስከፊ የመብት ጥሰትና ግድያ ሲፈጸምባቸው አንድም አካል ውግዘትና ተቃውሞ አለማሰማቱ በእጅጉ አስገራሚ ነው። Those people that were suffering for eight years from heavy shelling from Ukrainian military people. And by the way, during those eight years, እስካሁን በወረራው ምክንያት አንድ አራተኛ ያህሉ የሀገሪቱ ህዝብ ማለትም ከ11 ሚሊዮን በላይ ዜጎች መኖሪያቸውን ለቀው መሰደዳቸውን እንዲሁም ከ2900 የሚልቁ ንጹሐንም ህይወታቸውን እንደተቀጠፈ የተባበሩት መንግስታት የሰብአዊ መብቶች ኮሚሽን መረጃ ይጠቁማል። ባለፈው ሚያዝያ 18 2014 ዓ ም የሩሲያ መንግስት ንብረት የሆነው ግዙፉ የጋስፕሮም ድርጅት የፖላንድ እና የቡልጋሪያ የተፈጥሮ ጋዝ አቅርቦት እንዲቋረጥ ያሳለፈውን ውሳኔ የአውሮፓ ህብረት ኮሚሽን ፕሬዚዳንት ኦርሱላ ፎን ዴር ላይን አጥብቀው በመቃወም ሩሲያ አስተማማኝ የንግድ አቅራቢ ላለመሆኗ ገላጭ ነው ሲሉ ተችተዋል። የኃይል አቅርቦት ማቋረጥ ውጤታማነትን በመረዳት ሩሲያ የውጭ ፖሊሲዋ መሳሪያ አድርጋ ስትጠቀም ረጅም ዓመታትን አስቆጥራለች። በጣም አስገራሚው ጉዳይ የአውሮፓ ህብረት ከጦርነቱ ጋር በተያያዘ ለ23 የአውሮፓ ሀገራት ነዳጅና የተፈጥሮ ጋዟን በማስተላለፊያ መስመሮች በምታቀርበው ሩሲያ ላይ ማዕቀብ ለመጣልና የመጨረሻ ውሳኔ ለማሳለፍ ጫፍ በደረሰበት በአሁኑ ወቅት በራሱ በህብረቱ አባል ሀገራት እርምጃው እየተጣሰ መገኘቱ ፑቲንን በነዳጅ የኃይል ጦርነት ያለ ጥርጥር ለማሸነፋቸው ማረጋገጫ ነው የሚሉ መረጃዎች በስፋት መሰራጨት ጀምረዋል። ብሉምበርግና ሌሎችም የመገናኛ ብዙኃን በሰሞኑ ዘገባቸው እንዳጋለጡት አራት ግዙፍ የአውሮፓ የጋዝ አቅራቢ ድርጅቶች ከሞስኮ ለሚሸምቱት ነዳጅ በሩሲያ ሩብል ክፍያ ፈጽመዋል። አስር ተጨማሪ የአውሮፓ የነዳጅ ሽማች ድርጅቶችም ፑቲን ዶላርና ዩሮን አልቀበልም ባሉት መሰረት ክፍያውን በሩብል ለመፈጸም የገንዘብ ዝውውሩ በጋዝፕሮም የባንክ አካውንት የሚፈጸምባቸውን ተጨማሪ የሂሳብ አካውንቶች ከፍተዋል። ምንም እንኳን ሌሎች ገዢዎች የክሬምሊንን አዲስ ውል ውድቅ ቢያደርጉትም ተመሳሳይ አቋም በወሰዱት ፖላንድ እና ዘጠና በመቶ የተፈጥሮ ጋዝ ከሩሲያ በምትሸምተው ቡልጋሪያ ወደ ሀገራቱ የሚደረገው የጋዝ ፍሰት ባለፈው ረቡዕ ከቆመ በኋላ ቀጣዩ ክፍያ እስከሚጠናቀቅበት እስከ ግንቦት አጋማሽ ድረስ ሌሎችም ተጨማሪ ማቋረጦች እንዳይካሄዱ ምስጢራዊ ንግግሮች ከወዲሁ እየተካሄዱ እንደሆነ ነው መረጃዎች ያመለከቱት። በሩሲያው ጋስፕሮም ባንክ የዩሮና የሩብል አካውንቶችን ለመክፈት የቀረበው ዘዴ የማዕቀቡን ውሳኔ እንደሚጥስ ነው የአውሮፓ ህብረት ለአባል ሀገራቱ ያሳወቀው አንዳንድ ዘገባዎች የጀርመን ነዳጅ አቅራቢ ድርጅቶችም ከአውሮፓ ህብረት ማዕቀብ ውጭ በዚሁ ለሩሲያ የጋዝ ሽያጭ በሩብል የመክፈል ተግባር ላይ እጃቸው እንዳለበት እየገለጹ ይገኛሉ። ሩሲያ ከበፊቱ በበለጠ የጋዝና የድንጋይ ከሰል ምርቶቿን በእጥፍ ለአውሮፓና ለሌሎችም ሀገራት በነዳጅ ማስተላለፊያ መስመሮችና በግዙፍ መርከቦች እየቸበቸበች እንደምትገኝ ፋይናንሻል ታይምስና የእንግሊዙ ዘጋርዲያን አጋልጠዋል። የፑቲንን ጦርነት በገንዘብ መደገፍ በሚል ምጸት በተሰራ በእነዚሁ መረጃዎች ጦርነቱ ከተጀመረ በኋላ ባሉት 65 ቀናት ውስጥ ሩሲያ ከ63 ቢሊዮን ዩሮ በላይ የሚተመን ለኃይልና ለኢንዱስትሪ ምርቶች ግብዓት የሚያገለግል የድንጋይ ከሰል ምርቷን የሸጠች ሲሆን ዋና ሸማቾቹም ጀርመን፣ ጣሊያን እና ቻይና መሆናቸው ተጠቅሷል። የፕሮግራማችን የዘወትር ተሳታፊ ዶክተር ጸጋይ ደግነ በዚሁ በነዳጅ ውዝግብ ዙሪያ ዛሬ ሙያዊ ትንታኔያቸውን ሰጥተውናል። ድፍድፍ ዘይት ከሩሲያ የሚመጣው ጀርመን ውስጥ ከፍተኛውን እስከ 50 ፐርሰንት የሚይዝ ነው። መጀመሪያ አካባቢ እንዲያውም በትንሽ ጊዜ ውስጥ ለመኪና የሚሆን ነዳጅ ራሱ በከፍተኛ ሁኔታ ጨምሮ ነበር እና የጀርመን መንግስት ግን እኛ ማስገባቱን አናቋርጥም ስላለ እንደገና ዋጋ መውረድ ጀምሮ ነበር አሁን እንደገና ደግሞ ተመልሶ አይ አሁን እኛ አማራጭ እየፈለግን ስለሆነ ምናልባትም ልናስቆም እንችላለን የሚል ሀሳብ በመምጣቱ ያለፈውም ሐሙስ ዕለት ቻንስለር ሾልስም እንግዲህ ጀርመኖች ራሳቸውን ያዘጋጁ አይነት ነገርም ብለው ተናግረው ነበር እንደገና ስጋቱን ጨምሯል የዘይት ምርቶችን ዋጋቸው እንዲጨምር አድርጓል እንግዲህ የአውሮፓ ዩኒዮን በቀን 450 ሚሊዮን ዩሮ ዘይት በዚህ ዋጋ ነው ከሩሲያ የሚያስገባው ኢምፖርት የሚያደርገው ማለት ነው ሁሉም ግን የአውሮፓ ዩኒየን ሀገሮች በዚህ ላይ አንድ አይነት አቋም የላቸውም በተለይ ኦስትሪያ ጣሊያን Slovakia, Spain and uh ግሪክ የመሳሰሉት ይቃወማሉ። በተለይ ደግሞ ሃንጋሪ የነዳጅ ወይም የዘይት ማዕቀብ ማለት መኪና ብቻ ማለት አይደለም። ፋብሪካዎች የሚንቀሳቀሱበት የተለያዩ የማምረቻ የሀይል ተቋማት የሚነቃነቁበት ከዛ በሚመጣው ዘይት ነው። የዛ መቀነስ ከፍተኛ የሆነ ኢኮኖሚያዊ ቀውስ እንደሚያመጣ ነው። ይሄ ጥርጥር የለውም። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቫሮቭ ከሁለት ቀናት በፊት ለመገናኛ ብዙሃን በሰጡት ቃለመጠይቅ ዩክሬን ከዋሽንግተን አስተዳደርና ሌሎችም የአውሮፓ ሀገራት በምትቀበላቸው ምክር ሀሳቦች ሳቢያ በሰላማዊ ድርድር ሂደቱ መግባባት ላይ የደረስንባቸውን ጉዳዮች ጭምር ደጋግማ በመጣስ ችግሩ በሰላም እንዳይቋጭ እንቅፋት እየፈጠረች ነው ሲሉ ክፉኛ ነቅፈዋል። ሀገራቱ ጦርነቱን ለማባባስ በኔቶ በኩል ከባድ የጦር መሳሪያዎችን ጭምር እየላኩ የውክልና ጦርነት ከፍተውብናል ሲሉም ቁጣቸውን ገልጸዋል። ከብርሃን ፍጥነት በጥፍ የሚምዘገዘጉ መቃወሚያ ያልተገኘላቸው የኒውክሌር መሳሪያዎችና የባለስቲክ ሚሳይሎች ባለቤት የሆነችው ሩሲያ አሜሪካም ሆነች ሸሪኮቿ ዩክሬንን ማስጣጠቃቸውን ካላቆሙ ያልተጠበቀ ፈጣን አጸፋዊ ምላሽ ይጠብቃቸዋል፣ ይህንን ለማድረግ ደግሞ አቅሙም ብቃቱም አለኝ ስትል ዝታለች። ዛቻውን ጆሮ ዳባ ያሉት ፕሬዚዳንት ባይደን ባለፈው ሳምንት አስተዳደራቸው ለዩክሬን ተጨማሪ የ33 ቢሊዮን ዶላር ልዩ ልዩ የጦር መሳሪያዎችና የሰብአዊ እርዳታ ድጋፍ ማድረጓን ይፋ አድርገዋል። ውጭ ጉዳይ ሚኒስትር አንቶኒ ብሊንከንና መከላከያ ሚኒስትሩ ጄኔራል ሎይድ ኦስቲን በቅርቡ ከየቨን በጎበኙበት ወቅትም ሩሲያ የምትፈጽማቸው ወንጀሎች በምንም አይነት የሞራል ሚዛን ተቀባይነት እንደሌላቸው ገልጸው ሁለንተናዊ ድጋፉ ተጠናክሮ እንደሚቀጥል ቃል ገብተዋል። በተለይም መከላከያ ሚኒስትሩ ኦስቲን ፍላጎታችን እንደ ዩክሬን ዳግም ሌሎች ሀገራትን ማጥቃት የማትችል የተዳከመች ሩሲያን ማየት ነው ሲሉ በግልጽ ተናግረዋል። በእኔ በኩል ሩሲያ ዩክሬንን በመውረር የፈጸመችው አይነት ተግባር ዳግም እንዳትሞክር አቅሟ ተዳክሞ ማየት ነው ፍላጎታችን። ከባድ የጦር መሳሪያዎችን ለዩክሬን ለመርዳት ስታቅማማ የቆየችው ጀርመን ከቀናት በፊት ይህ ሀሳቧን ማጠፏ እንዲሁም አሜሪካ ለዩክሬን ወታደሮች የከባድ መሳሪያ የራዳር ሲስተምና ሌሎችንም የዘመናዊ የጦር መሳሪያዎች አጠቃቀም ጀርመን ራይንላንድ በሚገኘው የራምሽታይን የአሜሪካ አየር ኃይል የአውሮፓ ተልዕኮ ዋና የጦር ሰፈር ስልጠና መስጠት ጀምራለች የሚለውን መረጃ ከአሜሪካው የመከላከያ ሚኒስቴር ፔንታጎን ቃል አቀባይ ጆን ኪርቤ ከተገለጸ በኋላ ድርጊቱ ያበሳጨው የፑቲን አስተዳደር ለጀርመን አስቸኳይ ማስጠንቀቂያ መላኩም ተነግሯል። ሰሞኑን የኔቶ ወታደራዊ ክፍሎች ማዕከላዊ ስልጠና ጣቢያ በሆነው በዚሁ የራምሽታይን የአሜሪካው የጦር ሰፈር በተካሄደ የሚኒስትሮችና የጦር መሪዎች ስብሰባ ከብዙ ማቅማማት በኋላ ከባድ የጦር መሳሪያዎችን ለመላክ የተስማማችው ጀርመን 50 ያህል ጌፓርድ ወይም አቦ ሸማኔ የተሰኙ ፈጣን ጸረ አውሮፕላን ዘመናዊ ታንኮቿን ወደ ኬቭ ለመላክ በዝግጅት ላይ መሆኗ ይፋ ሆነዋል። በዩክሬን ጦርነት ምክንያት ጀርመን የሩሲያ ዲፕሎማቶችን ከሀገሯ ለማባረር ያሳለፈችውን ውሳኔ ተከትሎ ሩሲያም ከሳምንት በፊት በአጸፋው አርባ የጀርመን ዲፕሎማቶችን አባረራለሁ ማለቷ የሚታወስ ነው። ዶክተር ጸጋይ ደግነ ምዕራባውያን ከጦርነቱ ጋር በተያያዘ በሩሲያ ላይ ስትራቴጂካዊ ለውጥ አድርገዋል በሚለው መከራከሪያ ሀሳብና ከዕለት ወደ ዕለት እየሻከረ በመጣው የጀርመን ሩሲያ ግንኙነት ዙሪያ ማብራሪያ ያላቸው ድሮ ይባል የነበረው ጦርነቱ እንዲቆም ነበር። አሁን ግን ከዛም አልፈው ጦርነቱ ከቆመም በኋላ ሩሲያን ለረጅም ጊዜያት ያህል ለማዳከም በኢኮኖሚና በወታደር ሀይሏ ለማዳከም ጦር መሳሪያዎችን እንዳታመርት እንደ ቀዝቃዛው ጦርነት አይነት ነገር ለመግፋት እና ለዛም እንግዲህ አሜሪካኖች የበኩላቸውን አስተዋጽኦ እንደሚያደርጉና እዛ ላይም እንግዲህ የአውሮፓውያኖችንም ለእነሱም ጠበቃ እንቆማለን አይነት ብለው ነው እንግዲህ እየተናገሩ የሚሰሩት በሩሲያኖች በኩል ደግሞ እነሱም ዝም ብለው አይሁም። ዓለማችን ቋሚ በሆነ ውጥረት ውስጥ ትኖራለች ማለት ነው። ይህንን ካየን፣ ይሄ እንግዲህ የአሜሪካኖች የአቋም ለውጥ በእርግጥ ብዙ የአውሮፓ ሀገሮችን የሚያስደስት ላይሆን ይችላል። ምክንያቱም ውጥረቱ ሁልጊዜ የሚኖረው እዚያ አውሮፓ ውስጥ ነው እና በአውሮፓ ሜዲያ ውስጥ የሚጫወቱት ነገር በመሆኑ ጀርመን ሀገር በተለይም ፓሲፊስት የነበሩት መተኮስ የሚባል ነገር ጦር መሳሪያ አያስፈልግም ብለው በ68 እንቅስቃሴ ውስጥ የነበሩት አረንጓዴ ፓርቲዎች መሪዎች ናቸው። እንዲያውም የበለጠ ከሌሎቹ በጣም አጠንክረው እንዲያውም የጦር መሳሪያ መላክ አለበት፣ ታንኮቹ መላክ አለባቸው እያሉ የሚሉት እና በዚህ የተነሳ እንግዲህ እነሱ ላይ ብዙ ነቀፋዎች እየደረሱባቸው ነው። የፓርቲ አባላቶች የነበሩትም እየለቀቁ እየወጡ ይገኛሉ። በሁለት ሳምንት ውስጥ ጀርመን ውስጥ ትልቁ ጠቅላይ ግዛት የሆነው ኦሪጂናል ስቴት ውስጥ ኖርድ ራይን ቬስትፋልን የሚባለው ላይ ምርጫ አለ። ዛ ላይ ምርጫ ላይ እንግዲህ ፖለቲከኞቹ የምርጫ ድምፅን ለማሳደግ የሚቀርቡ አቋማቶችም ሊሆኑ ይችላሉ። ሁለት ቀናት በፊት የጀርመን ኢንቴሌክቹዋሎች ለጀርመን ካንስለር ደብዳቤ ጽፈው ነበረ። እንግዲህ እነዚህ የተለያዩ ፕሮፌሰሮች፣ የአርት ሰዎች፣ ጋዜጠኞችንም የያዘ ነው እና በተቻለ መጠን ጀርመን ከባድ የሆነ የጦር መሳሪያ እንዳትልክ፣ የኢኮኖሚ ሳንክሽኑ እንዳለ ይቀጥል፣ በተለይም አሁን ጀርመን መጣር ያለባት ተኩስ አቁም ስምምነት እንዲደረስ ያለ የሌላ ኃይላችንን እዛ ላይ ነው ማፍሰስ ያለብን አለበለዚያ ግን ወደ ሶስተኛው የዓለም ጦርነት ውስጥ ሊያስገባን ይችላል የምናደርገው አካሄድ፣ የሚል ነበረ ያቀረቡት። አሁን በእርግጥ ካየን ስዊዘርላንድ አሁንም ባለው ሁኔታ ኒውትራል ነው እና እንዲያውም ጥይቶችን፣ የተወሰኑ ፓርቶችን ጀርመን ወደ ዩክሬን ለመላክ ስትል እነዚህ ከስዊዘርላንድ ካምፓኒ ጋር አብረው የሚሰሩ ስለሆነ ጦርነት ያለበት ቦታ ውስጥ እንዳይላኩ የሚል ስላለን አይላክም ብለው እንዲያውም ስዊዘርላንዶች በተቃውሞ ያስቆሟቸው ነገሮችም አሉ እና ለምን እንደ ስዊዘርላንድ ማዕከላዊ የሆነ አቋም አይኖርንም የሚሉበት ሁኔታዎችም አሉ ማለት ነው። ሰሞኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በኬቭ በአካል ተገኝተው ጉዳት የደረሰባቸውን ዜጎችና በጥቃት የወደሙትን ህንፃዎች ከጎበኙ በኋላ የተሰማቸውን ድንጋጤና ያደረባቸውን ሐዘን ለመገናኛ ብዙን ገልጸው ነበር። ከነዚህ ከፈራረሱና ከወደሙ ህንፃዎች በአንዱ ቤት ውስጥ የቤተሰቦችን አባላት በምናቤ አሰብኳቸው። የልጅ ልጆችንም ደግሞ አስታወስኳቸው። በጦር መሳሪያዎቹ ተኩስ ተደናግጠው ቤተሰቦቻቸውን ፍለጋ እየተሯሯጡ ነው። ሆኖም የሚያሳዝነው ወላጆቻቸው የጥቃቱ ሰለባ ሆነው ነበር። በአጭሩ ጦርነት እጅግ አሳዛኝና አስከፊ ጠባሳ ነው። በተለይም በ21ኛው ክፍለ ዘመን እንዲህ አይነቱ ጦርነት ፈጽሞ ተቀባይነት የለውም። አድማጮቻችን፣ የዛሬው ዝግጅታችን በዚሁ አበቃ። የፕሮግራሙ አዘጋጅና አቅራቢ እንዳልካቸው ፈቃደ ከፍራንክፈርት በዚሁ ሰናበታቸዋለሁ። ደህና ሁኑ።